የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ በቀጥታ ከዋሽንግተን ዲሲ የአሜሪካ ስቱዲዮ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ተጀመረ። እንደምናመሻችሁ። ዛሬ ቀኑ ሐሙስ ግንቦት 15 2011 ነው። ለዛሬ ከያዝናቸው ጉዳዮች አዲስ የጸረ ሽብር ህግ ረቂቅ ወደ ህዝብ ተወካዮች ምክር ቤት እንደተላከ ዛሬ ሰምተናል። በተመሳሳይ መንግስትን ቀጥታ የመንግስትን ከመንግስት ጋር የጄኔቫ ኮንቬንሽኖች በሚጠይቁት መስፈርት መሰረት ከመንግስት ኃይል ጋር በትጥቅ ጭምር የተቃውሞ እንቅስቃሴ የሚያደርጉ አካላት በዛው በጄኔቫ ኮንቬንሽኖች ሊጠየቁ ከሚችሉ በስተቀር በሽብር ወንጀል ሊጠየቁ እንደማይገባ ተካቷል። የመጀመሪያ ደረጃውን ረቂቅ ያዘጋጀው ግብረ ኃይል ሰብሳቢ የሆኑትን አቶ አማህ መኮንንን የሰማናቸው ዝርዝር ጉዳዩን ከቆይታ በኋላ እናሰማቸዋል ወደ መቀሌና ባህር ዳር የሚወስዱን ዘገባዎችና ሌሎች መሰናዶዎችን ይዘናል አብረናችሁ የምናመሸው ሀብታሙ ስዩምና እኔ ጽዮን ግርማንን ከጋቢና ቪዮኤ ጋር አብራችሁን ካድማስ ተሻገሩ ዜና እናስቀድም የኢቦላ ወረርሽኝ መቆጣጠር ጥረቱን እያጠናከረ ያለው የተባበሩት መንግስታት ድርጅት ዓለም አቀፉን ጸረ ኢቦላ ምላሽ የሚያስተባብሩ ባለሥልጣን ሾመ። በዲሞክራሲያዊት ኮንጎ ሪፐብሊክ የተባበሩት መንግስታት ድርጅት ምክትል ልዩ ተወካይ ዴቪድ ግሬስሌይ ጸረ ኢቦላ ጥረቶቹን እንዲመሩ መሾማቸውን የዓለም የጤና ድርጅት አስታውቋል። ባለፈው ነሐሴ ወር የተቀሰቀሰው የኢቦላ ወረርሽኝ በሁለት ክፍለ ግዛቶችና በኢቱሪና በሰሜን ኪቡ አንድ ሺህ ሁለት መቶ ሰዎች ገድለዋል። በቅርብ ሳምንታትም አዳዲስ የቫይረሱ ተያዦች እየተገኙ መሆናቸው ታውቋል። የዩናይትድ ስቴትስ የመከላከያ ሚኒስትር ወደ መካከለኛው ምስራቅ ብዙ ሺህ ተጨማሪ ወታደሮች እንዲላኩ ስለቀረበው ጥያቄ ዛሬ ለዋይት ሀውስ ገለጻ እንደሚያደርጉ ባለሥልጣናት አስታውቀዋል። የዩናይትድ ስቴትስ ማዕከላዊ እዝ ያቀረበው ጥያቄ ዛሬ ለዋይት ሀውስ እንደሚቀርብ ያመለከቱት ባለሥልጣናቱ እቅዱ ገና ስላልተጠናቀቀ ስማቸው እንዳይጠቀስባቸው ጠይቀዋል። ዋይት ሀውስ ተጨማሪ ወታደሮቹን፣ ሚሳይሎቹን፣ እንዲሁም መርከቦቹን እንዲልክ የሚፈቅደው በተጠየቀው መሠረት ይሁን በከፊል ለጊዜው አልታወቅም። አድማጮች ወደ ሌሎች መሰናዳዎቻችን እንሻገር። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም አብረን ካድማ ስንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር ቀደም ሲል ያስተዋወቅናችሁን ዝግጅቶች የምናቀርብበት ሰዓት ላይ ደረስን። ወደ ቀዳሚው ዘገባችን እናልፋለን። አዲሱ የጸረ ሽብር ረቂቅ ሕግ ወደ ተወካዮቹ ምክር ቤት እንደተመራ ተሰምቷል። ረቂቅ ሕጉ ሽብርተኝነትን ከመከላከል ባሻገር የዜጎችን ሰብአዊ መብቶችም ያስከብራል ተብሎለታል። መለስካቸው አማሃ ስለ ጉዳዩ በዝርዝር ይነግረናል። የሚኒስትሮች ምክር ቤት በስልሳ ስምንተኛው መደበኛ ስብሰባው አዲሱን የጸረ ሽብር ሕግ አጽድቆ ወደ ተወካዮች ምክር ቤት እንደላከው ተሰማ። የመጀመሪያ ደረጃ ረቂቁን ያዘጋጀው ግብረ ኃይል ሰብሳቢ አቶ አመሃ መኮንን ለቪኦኤ እንደገለጹት ከሆነ ለተወካዮች ምክር ቤት የቀረበው ሕግ ከቀድሞ በብዙ መልኩ የተለየ ነው። የቀድሞ ሕግ ሙሉ በሙሉ ዓላማው ያደረገው ዜጎችን ከሽብርተኝነት መጠበቅ ወይንም መከላከል የሚል ነበር እንጂ በዚህ ሂደት የዜጎች መብት የሚከበርበትን ድንጋጌዎች የያዘ እንዳልነበረ አስታውሰዋል። ከመግቢያው ወይም በህግ ቋንቋ ፕሪያምብል ከምንለው ክፍል ጀምሮ ራሱን የቻለም አንቀጽ ከዚህ አንጻር ተቀምጦለታል። ይህ ሕግ በሽብር ወንጀልን መከላከል ብቻ ሳይሆን ዓላማው የዜጎችን ሰብአዊ መብቶችን መጠበቅ ወይም ማክበርንም ማስከበርንም ጭምርና በሽብር ወንጀል የተጠረጠሩ ሰዎችም ራሳቸው ካያያዛቸው ጀምሮ የክስ ሂደቱ ሁሉ ፍትሐዊ ወይም ዓለም አቀፍ ደረጃውን የጠበቀ እንዲሆን ማድረግ እንዳለበት ይህን ሕግ በመተግበር በኩል ሚና የሚኖራቸው አካላት የደህንነት ተቋሙ፣ የፖሊስ የምርመራ ስራውን የሚሰራው፣ ከሳሽ የሆነው አቃቢ ሕግ እና በኋላም ጉዳዩን በዳኝነት የሚያዩ ፍርድ ቤትም ጭምር ይህን ሕግ ሲተገብሩና ሲያስተገብሩ እነዚህን ግምት ውስጥ ማስገባት እንዳለባቸው፣ የዜጎቶችን የአዋጁ የሕጉ አላማ በዚህም ሆነ በዛ ሽብርተኝነትን መከላከል ብቻ ሳይሆን የዜጎችን መብቶች ማክበር ማስከበር መሆኑን ጭምር ግምት ውስጥ በማስገባት እንዲተረጉሙት የሚያስገነዝብ ነው። እንግዲህ ህጉ እዚህ ድረስ ሄዷል። ከዚህ በኋላ እነዚህ ተቋማት በዚሁ መሰረት ይፈጽማሉ አይፈጽሙም የሚለው ወደፊት የሚታይ ነው። ግን ያው በስልጠና ይሄ መሞላት አለበት። በቀድሞው ህግ ወይንም አሁን በስራ ላይ ያለው የጽረ ሽብር ህግ በንጹሐንና በተጠርጣሪዎች መብቶች ላይ የሚያደርሰው በደል ክፉኛ ከሚተችባቸው ነጥቦች አንዱ ነው። አቶ አምሃ መኮንን እንደሚሉት ቀደም ሲል ከተገለጸው በአዲሱ ረቂቅ አጠቃላይ ጥበቃ ከተደረገላቸው ሰብአዊ መብቶች በተጨማሪም ዝርዝር መጠበቂያ ድንጋጌዎች አሉ ይላሉ። ለምሳሌ በህጉ በግልጽ አንድ ይሄ መብትን በመጠየቅ የሚደረግ ተቃውሞ ሰልፍ፣ ስብሰባ በሽብርተኝነት ወይም በሽብር ወንጀል እንደማያስጠይቅ በግልጽ ተቀምጧል። በህግ ያገኙት ወይም በእጃቸው የገባን መረጃ ለሶስተኛ ወገን አሳልፎ የመስጠት ያለመስጠት መብት ያላቸው ወይም ያለመስጠት ግዴታ ያለባቸው ለምሳሌ ጋዜጠኞች፣ ሐኪሞች የመሳሰሉ አካላት ያገኙት መረጃ አንድ የሽብር ወንጀል ሊፈጸም በዝግጅት ላይ ወይም በእቅድ ላይ ያለ ወይም እየተፈጸመ ያለ መሆኑን የሚያመለክት እስካልሆነ ድረስ ለመግለጽ እንደማይገደዱ እና ይሄም ሳይገልጹ ቢቀሩም በሽብርተኝነት ተባባሪ እንዲህ ተብለው ሊከሰሱ እንደማይችሉ በግልጽ ጥበቃ ተደርጓል። በረቂቅ ህጉ ከተመለከቱት ድንጋጌዎች መካከል ይህም አለ። ሌላም በተመሳሳይ መንግስትን ቀጥታ የመንግስትን ከመንግስት ጋር የጄኔቫ ኮንቬንሽኖች በሚጠይቁት መስፈርት መሰረት ከመንግስት ኃይል ጋር በትጥቅ ጭምር የተቃውሞ እንቅስቃሴ የሚያደርጉ አካላት በዛው በጀኔቫ ኮንቬንሽኖች ሊጠየቁ ከሚችሉ በስተቀር በሽብር ወንጀል ሊጠየቁ እንደማይገባ ተካቷል። ይሄ ማለት ግን ያው እነዚሁ አካላት ሁለቱንም አይነት የማጣቀስ ነገር ካለ፣ ለምሳሌ እንዳልኩት፣ ከመንግስት በአንድ በኩል ከመንግስት የጸጥታና የመከላከያ ጋር ሀይል ጋር ግጭት ውስጥ መግባት ሲመች ደግሞ የሽብር ተግባር የሚፈጽሙ ከሆነ ከመጠየቅ የሚያድን አይደለም። አሁን በሥራ ላይ ባለው ሕግ መሠረት አስፈጻሚው የመንግሥት አካል ማንንም ቡድን በሽብርተኝነት ለመሰየም ፓርላማ ብቻ ማቅረብና እንዲህ የተሰኘው ድርጅት አሸባሪ ድርጅት ነው ብሎ ማጸደቅ ነበረ። በዚህ በአዲሱ ረቂቅ ግን ሂደቱ እንደዚህ ቀላል አይደለም። ምናልባት ከወድሮ ከቀድሞ በጣም የተለየው ቀጥታ ወደ መሰየም ከመሄዱ በፊት ይሄ በሽብርተኝነት እንዲሰየም ቀረበለት ድርጅት ስለ ጉዳዩ የሚሰጠው አስተያየት ካለ አስተያየት እንዲሰጥ የመሰማት እድል ማለት ነው እንዲሰጥ ማድረግ እንዳለበት የተቀመጠ ነገር አለ። ከዛ በኋላ አንድ ድርጅት በሽብርተኝነት ከተሰየመም በኋላ ከሽብርተኝነት ስያሜው እንዲነሳለት ሊያመለክት የሚችልበት ስርዓት ተበጅቷል። እንደውም እዚህ ላይ በሽብርተኝነት የተሰየመው ድርጅት ብቻ ሳይሆን ሌላ ማንኛውም ሰው ያ ድርጅት ከሽብርተኝነት ስያሜው እንዲፋቅ የሽብርተኛ ስያሜው እንዲፋቅለት ሊያመለክት እንደሚችልና ይህም በማመልከቱም ራሱን በሽብርተኝነት ተባባሪ ሊሆን እንደማይችል ተቀምጧል። ሌሎች በርካታም ብዙ ለውጦች ታክለውበታል። አቶ አማሃ መኮንን ለቪኦኤ እንደገለጹት በሚኒስትሮች ምክር ቤት የጸደቀው ረቂቅ ደረገበት በምክር ቤቱ በአስረጅነት የተገኙ የግብረ ኃይሉ አባላት ነግረዋቸዋል። ረቂቁ ህግ ሆኖ ሊወጣ የቀረው ሂደት አጭር ነው። ሕጉን በተግባር ለማዋል ግን በሕግ አስፈጻሚውና ተርጓሚው አካሎች ከፍተኛ የአተያይ ለውጥ እንደሚያስፈልግ አቶ አመሀ በአጽንዖት አሳስበዋል። መለስካቸው አምሃ አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ ራዲዮ ሰገሌ አሜሪካ ገቢና ጋቢና ከጋቢና ጋር ስለሆናችሁ እናመሰግናለን። አድማጮቻችን ወደ ቀጣዩ ዝግጅት እንለፍ። የቅዱስ ያሬድ ሥራዎችን ለመዘከር እንዲሁም ከእሱ ሥራዎች ለዘመኑ የሚመጥን ትምህርት ለማግኘት የግዕዝ ቋንቋ ጥናታዊ ጽሑፎች እንዲጠኑ ያቀደ ጉባኤ ባለፈው ሳምንት ለአራት ቀናት ባክሱም ተካሂዷል። በአክሱም ዩኒቨርሲቲና በትግራይ ክልል ባህልና ቱሪዝም ቢሮ ትብብር በተዘጋጁት በእነዚህ መድረኮች ላይ በግዕዝ ቋንቋ ላይ ያተኮሩ ጥናታዊ ጽሑፎችና ትርኢቶች ተስተናግደዋል። ሙልጌታ ጽባ ያደረሰን ዘገባ፣ የክልሉ ባህልና ቱሪዝም መምሪያ ኃላፊ ዘነቡ ሀለፎም ሰሞነኛውን መድረክ ልዩ የሚያደርጉት ጉዳዮችን ከሚያነሱበት አፍታ ይጀምራል። ይህ ያው ከሌላ ጊዜ ለየት ያደርገዋል። አክሱም ዩኒቨርሲቲ ራሱን ችሎ አካዳሚክ በሆነ መልኩ ማካሄዱ በጣም አንድ ትልቅ ነገር ነው። ሁለተኛ፣ እንደገና ቅዱስ ያሬድ ይጠቀምባቸው የነበሩ የዜማ መሳሪያዎች እንዴት ይቀኝ እንደነበረ እንዴት ያገለግል እንደነበረ ዜማዎቹ ምን ይመስሉ እንደነበረ እሱም በተግባር የታየበት ሁኔታ ነው። ሁሌም ቢደረግም መሳሪያዎቹ በኤግዚቢሽን መልክ ለሁሉ እንዲቀርቡ የተደረገችው፣ ስራዎቹም እንዲወጡ መደረጉ በጣም ትልቅ ነገር ነው። ወደፊትም ተመሳሳይ መድረክ በማዘጋጀት በግዕዝ ቋንቋ የተጻፉ ጥንታዊ ጽሑፎች ተተርግሞ እውቀቶቹን ጥቅም ላይ ለማዋል በተጠናከረ መንገድ ይሰራል ብለዋል። ይህ በእንዲህ እንዳለ ግን በአክሱም ዩኒቨርሲቲ ብቻ ግን አይደለም የሚታጠረው። እንደሚታወቀው መቀሌ ዩኒቨርሲቲ የቅዱስ ያሬድ ና የብራና መጽሐፍት ማዕከል አለ። ሌሎች ሀገራችን አካባቢዎችም አለ። ባህር ዳር ዩኒቨርሲቲ አለ፣ አዲስ አበባ ዩኒቨርሲቲ አለ፣ ደብረ ማርቆስ እንዲም የጀማመሩት ነገር አለ ና ዘመኑ ዘመነ ግዕዝ ይመስላል። የግዕዝ ትንሣኤ የሚታይበት ነገር ነው የሚሆነው። ስለዚህ እኛም እንደ ክልል ባህልና ቱሪዝም ቢሮ ዛሬ ከአክሱም ዩኒቨርሲቲ ና ከመቀሌ ዩኒቨርሲቲ ጋር ብንጀምር፣ እየቀጠለ እንደገና ከሌሎች የትምህርት ተቋማት ከትምህርት ቢሮ ጋር ከኮሌጆች ጋር ሌሎችም የቀሩ ዩኒቨርሲቲዎች ጋር በዚህ ዙሪያ እንዴት መስራት እንዳለባቸው እንዴት መካከር እንዳለብን፣ ከጊዜ ወደ ጊዜ እንዴት እያሻሻል መሄድ አለብን የተመካከርንበት መድረክ ነው የነበረው ማለት ነው። በመቀለ ዩኒቨርሲቲ የቅዱስ ያሬድ ማዕከል አስተባባሪ ና መስራች ዶክተር አብርሃ ሐጎስ በግእዝ ቋንቋ ተጽፈው የሚገኙ አገር በቀለ እውቀቶች እንዳሉ፣ እነዚህን በምርምርና ጥናት በማውጣት ለዘመኑ ልንጠቀምበት ይገባል ሲሉ ይናገራሉ። ቅዱስ ያሬድ ማን እንደሆነ፣ ግእዝ ቋንቋ ምን እንደሆነ፣ የቅዱስ ያሬድ ስራዎች ምን ያክል ለአገር ትልቅ አስተዋጽኦ ሊያደርጉ እንደሚችሉ ማሳየት ይችላል። ሌላው ደግሞ በግዕዝ ቋንቋ ውስጥ የታጨቁ ወይም ደግሞ የተሰነዱ የአገር በቀል እውቀቶች አውጥተን አሁን ላለንበት ዘመን የጊዜው መንፈስ በሚፈቅድ መልኩ ለአገር እድገት መጠቀም እንደምንችል መንገድ የሚሰጪ ስለሆነ ያው ጥናታዊ ጽሑፉ ለእኛ ስለ አገር በቀል እውቀታችን ያለንን ንቃተ ሕሊና ያሳያል ማለት ነው። በተለይ ደግሞ አገራችን በተለይ ደግሞ የአክሱም ክፍለ ዘመን ላይ ምን ያክል የስልጣኔ ቁንጮ ላይ ደርሶ እንደነበር ከዛ በኋላ ደግሞ እንዴት እንደወደቅን ተምረንበት እንዴት እንደምንነሳም ስለሚያግዝን በአጠቃላይ አገር በቀል እውቀቶች ላይ የሚደረጉ ጥናቶች ለቀጣይ የማይቀለበስ አገር በቀል እውቀት መሰረት ያደረገ እድገት ለማምጣት በር ይከፍታል ማለት ነው። አውደ ነገስት በተባለ ጥንታዊ መጽሐፍ ጥናታዊ ጽሁፍ ያቀረቡት ዶክተር አብርሃ በመጽሐፍ ውስጥ ስላሉ እውቀቶች ሲያብራሩ ይሄ እኔ ያቀረብኩት ጽሁፍ ከስነፈለክ ወይም ደግሞ ከአስትሮኖሚ ጋር የተያያዘ ጽሁፍ ነው። እና ጽሁፉ ምንድን ነው የሚዳስሰው? የመጽሐፈ አውደ ነገስት አብዛኛው ጊዜ በቤተክርስቲያን ሊቃውንት የሚደገፍ አይደለም። በእርግጥ የጥንቆላ ወይም የኮከብ ቆጣሪነት መጽሐፍ እየተባለ ብዙ መጥፎ ስሞች ይሰጠዋል። ነገር ግን ወደ ሳይነሱ ደግሞ ስናየው ይህ መጽሐፍ ከተለያዩ የከዋክብት አስማት ጋር የተያያዘ ከተለያዩ የግእዝ ፊደላት እና ቁጥራቸው ኮዳቸው ጋር የተያያዘ ከዛም ባሻገር ደግሞ የሰውን ስነ ባህሪ ጸባዩ ምን እንደሚመስል በየትኛው ወቅት የትኛው ኮከብ እንደ በየትኛው አቅጣጫ እንደሚወጣ ያንን ኮከብ ደግሞ ምን ያክል ለሰው ልጆች ጫና ማሳደር እንደሚችል ሚዳስስ መጽሐፍ ነው እና የጥናቴ ዋናው ዓላማ ደግሞ አንደኛ ይህንን ማሳየት ነው። ሁለተኛው ደግሞ ከቅርብ ጊዜ ወዲህ ስለ ሰው ንቃተ ሕሊና አለው ስለ አስትሮሎጅ ምዕራባውያን በጻፉት ጀሚኒ ነ አኳሬስ ነ ካፕሪኮር ነ ስኮርፒዮ ነ እየተባባሉ ይጠያየቃሉ እና ከምዕራቡ ዓለም በተሻለ መንገድ በቀደመ ጊዜ እኛ አገር ውስጥ መጽሐፍ አውደ ነገስት እንዳለ ለማሳየት የቅዱስ ያሬድ ዓመታዊ ክብረ በዓል ምክንያት በማድረግ በአክሱም ከተማ የጎዳና ላይ ትዕይንት ተካሂዷል። በክብረ በዓሉ የቅዱስ ያሬድ የዜማና ቀኔ መሳሪያዎች፣ የግዕዝ ቋንቋ ጽሁፎች፣ ሃይማኖታዊ ዝማሬና አቋቋም የሚያሳዩ ትዕይንቶች በከተማ ጎዳናዎች ላይ ቀርበዋል። ለእሰይ ቅርአ ልሳነ ግዕዝ ዮም ያሬል በአለም ሀይሌ ዘችሩ የላይም እዝማአሮት ተጽናስንተ ይሁዳ ርጉም ይላል። በበዓሉ ላይ የሁሉም ክልሎችና ከተማ መስተዳድሮች የሀገረ ስብከት ተወካዮች፣ የቤተ ክርስቲያን ሊቃውንትና የመንግስት ስራ ኃላፊዎች ተገኝተዋል። የቅዱስ ያሬድ መታሰቢያ ሐውልት ለማሰራትም የመሰረት ድንጋይ ተቀምጧል። የመታሰቢያ ሐውልቱ በአንድ ባለሀብት በተመደበ ሁለት ሚሊዮን ብር በጀት የሚሰራ መሆኑ ለማወቅ ተችሏል። ለአሜሪካ ድምጽ ሙልጌታ ጽበሃም መቅለም rar Gabina vio it shirin Gabina blajan gol Gabina de Gabina blajan የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። በተከታዩ ዘገባችን ወደ ጎንደር ነው የምንሻገረው። በጎንደር ዩኒቨርሲቲ የሚማሩ የመጨረሻ ዓመት የሕክምና ሳይንስ ተማሪዎች በተለያዩ የሀገሪቱ ክፍሎች የሚገኙ የሙያ አጋሮቻቸው የሚያነሷቸውን የመብት ጥያቄዎችን እነሱም ጠይቀው መልስ በሚጠባበቁበት ሰዓት ግቢውን ለቃችሁ ውጡ ስለመባላቸው ለአሜሪካ ድምጽ ራዲዮ ተናግረዋል። አስቴር ምስጋናው ዝርዝር ጉዳዮችን ይዛለች። ስሜ እንዲጠቀስ አልፈልግም ያለው በጎንደር ዩኒቨርሲቲ የመጨረሻ ዓመት የሕክምና ሳይንስ ተማሪ እንደሚናገረው በመላ ሀገሪቱ ያሉ የሕክምና ባለሙያዎች የሚያነሱትን ጥያቄዎች በመደገፍና በጎንደር ዩኒቨርሲቲ ስፔሻላይዝድ ሆስፒታል የሚታዩ ችግሮችን እንዲፈቱ ባነሳነው ጥያቄ መሰረት ከጎንደር ዩኒቨርሲቲና ከሆስፒታሉ አስተዳደር ጋር ተወያይተን ነበር። ጥያቄያችንን በአስራ አምስት ቀናት ውስጥ እንደሚፈታም ተነግሮን ነበረ። ለጥያቄያችን መልስ ስንጠብቅ ግቢውን ለቃችሁ ውጡ የሚል ትእዛዝ በመምጣቱ 250 የምንሆን ተማሪዎች ግቢውን ለቀን ወጥተናል ይላል። በ13 08 11 በዩኒቨርሲቲ ቅፍር ግቢ ተካሄደ ዘጠኝ ጥያቄዎችን በእንደ አቋም መግለጫ አድርገን አቀረብንለት። በዩኒቨርሲቲው አስተዳደር የዩኒቨርሲቲው የህክምና ትምህርት ክፍል ኃላፊ በተገኙበት ዘጠኝ ጥያቄዎች ተነበቡ። እነሱም ጥያቄዎቹ እናቀርብላቸው ጥያቄዎቹ በአፋጣኝ ካልተመለሱ እኛ ስራችን ለመቀጠል እንደምንቸገር ገልጠንላቸው ሁለት ሳምንት ይሰጠንና በሁለት ሳምንት ውስጥ ማጠናቀቅ እንችላለን አሉ። እኛም ሁለቱን ሳምንት ሙሉ ጥቁር ሪባን በግራጃችን አስረን ምክንያቱም ጥያቄውን እንደጀመር ነው እና ለመጨረሻው ማስቀጠል እንደምንችል እንዲታወቅልን ሳን እነሱም ደግሞ በተሰጣቸው ጊዜ ውስጥ

ችግሮችን ከመፍታት ይልቅ አሁንም የኮሚቴ ውሳኔ ተሯሩጠው ለማስወሰን ሞክረዋል። ግቢውን ለቀን እንድንወጣ ተቀበል ደብዳቤ ተጽፎልን ወጥተናል። ወጣችኋል? አሁን ሁሉም ወጥተዋል። ቁጥራችሁ ምን ያህል ይሆናል? ሁለት መቶ ሃምሳ ተማሪዎች ናችሁ አይደለም? የኢንተርናሽኖች ነው የመጨረሻ ዓመት የሕክምና ተማሪዎች ግን የኢንተርናሽኖች ነው። ስለ ጉዳዩ የጎንደር ዩኒቨርሲቲ ፕሬዚዳንት ዶክተር አስራት አጸደ ወይን በስልክ አናገሬያቸው ነበር። በጉዳዩ ዙሪያ ከሚመለከታቸው አካላት ጋር አሁን እየተወያየን ነው፣ ውይይቱን እንዳጠናቀቅን መልስ የምሰጥ ይሆናል ነው ያሉት። ከቀናት በፊት በተለያዩ ዩኒቨርሲቲዎች ያሉ የሕክምና ኢንተርነት አማሪዎች የሚያቀርቡትን ቅሬታ አስመልክቶ የሳይንስና ከፍተኛ ትምህርት ተቋማት ሚኒስትር ሚኒስትር ደኤታ ፕሮፌሰር አፈወርቅ ካሱ ለሀገር ውስጥ ጋዜጠኞች መግለ መረጃ መስጠታቸው የሚታወስ ነው። እያንዳንዱ ዩኒቨርሲቲ በሰኔት ሌጅስሌሽኑ መሰረት በተማሪዎቹ ጥፋት መሰረት ጥፋት ነው ብሎ ካሰበ የሚያስቀምጠው ቅጣት ይሆናል። የሰሚስተር ቅጣት ሊሆን ይችላል። የዓመት ቅጣት ሊሆን ይችላል። ማባረርም ሊሆን ይችላል። ከዚህ ጋር በተያያዘ በቅርቡ በሀገሪቱና ና በአማራ ክልል የሚገኙ የህክምና ባለሙያዎች በመጀመሪያ ከደሞዝና ጥቅማጥቅም በኋላ ደግሞ ከአስተዳደርና ከጤና ስርዓቱ ጋር በተያያዘ ስራ በማቆም የተቃውሞ ሰልፍ ማድረጋቸው ይታወሳል። ይህን አስመልክቶ ታዲያ የአማራ ክልል ርዕሰ መስተዳደር ዶክተር አምባቸው መኮንን እና የጤና ጥበቃ ሚኒስትሩ ዶክተር አሚር አማን በአማራ ክልል ከክልል እስከ ወረዳ ካሉ የጤና ባለሙያዎች ጋር ውይይት አካሂደው እንደነበር ይታወቃል። በውይይቱ ላይ ዶክተር አምባቸው መኮንን የህክምና ባለሙያዎቹን ጥያቄ ፈታል ነው ያሉት። ጥያቄያችሁን እንጋራቸኋለን፣ ፔናችሁን እንጋራቸኋለን። አሁን በተደረገው ማሻሻያ የወረዱትን ተግባራዊ ለማድረግ በክልላችን ላሉ የጤና ባለሙያዎች ለሐኪሞቻችን ተግባራዊ ለማድረግ ጥረት እናደርጋለን። ከጤና ስርዓቱ ጋር በተያያዘ ደግሞ የጤና ጥበቃ ሚኒስትሩ ዶክተር አሚር አማን እየተመካከልን እናስተካከላለን ብለዋል። ከመመሪያ ከፖሊሲ ጋር የተገናኙትን አሳር የነበሩ ነገሮችን በሙሉ ለማስተካከል ተሞክረዋል። አሁንም ደግሞ ሪፎርም እያደረጉ ያሉት ፖሊሲዎች ላይ አስተያየት ስጡ፣ እንነጋገር፣ መቀየር ያለብንን እንቀይረው። ስትራቴጂ ላይ ተመሳሳይ እንነጋገር፣ እንቀይር። ከጥቅማ ጥቅምና ከደሞዝ ጋር የተነሳውን ማስተካከል ምንችለውን ከታክስ ጋር የተገናኘ ወጣ ገባ የነበረውን ከኬሌር ጋር ወደ ጎንና ወደ ላይ የነበረውን፣ እንደዚህ ደግሞ ሌሎችም ከዚህ ጋር ተገናኙት ነገሮች ከግንቦት ጀምሮ እናስተካክላል። ይህ ከሆነ በኋላ ዛሬ የሲቪል ሰርቪስ ኮሚሽንን ጠቅሶ የአማራ ክልል ብዙኃን መገናኛ ድርጅት በድረገጹ ላይ እንዳሰፈረው ለጤና ባለሙያዎች በተሰጣቸው ላይ ሁለት እርከን ተጨምሮላቸው የተፈጠረውን ልዩነት እንዲስተካከል መደረጉንና ሐምሌ ወር ላይ ሁለት ዓመት ለሚሞላቸው የጤና ባለሙያዎች ደግሞ በእድገት ስም ሶስት እርከን እንዲሰጣቸው ለጠቅላይ ሚኒስትር ጽፈት ቤት የቀረበው ሀሳብ መጽደቁን ዘግቧል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። ከአሜሪካ ድምፅ ራዲዮ የሚቀርበው የጋቢና መሰናዶ ይቀጥላል። እስካሁን ደግሞ ትንሽ የመዝናኛ አፍታ እንውሰድ። በዛሬ በጎንደር ዩኒቨርሲቲ የሶሺዮሎጂ መምህር የሆነው ቢንያም አበባው ለጋቢና አድማጮች ሙዚቃ እንዲመርጥ ጠይቀነዋል። ከሙዚቃው በፊት ግን መምህርነቱና ሙዚቀኝነቱን እንዴት እንዳስማማው ይነግረናል። ሁለት የተለያየ የሚመስሉ የተራራቁ የሚመስሉ ስራዎች ናቸው። ግን በመሠረቱ አንድ ሰው መማር የሚችለው ከብዙ ምንጮች ነው። ማስተማርም የሚችለው በብዙ መልኩና በብዙ መንገድ ነው እና የተለያዩ ቢመስሉም ግን ሁለቱንም ሰውን ለማስተማሪያ በተቻለ መጠን ፎርማል ኢጁኬሽንንም፣ ዩኒቨርሲቲንም የኛውንም ደግሞ በተቻለ መጠን መልዕክቶች ያላቸውን ስራ በመስራት ሰዎችም የተወሰነ ለማስተማር መሞከር ነው እና ሁለቱም እንደ አስተማሪነት ነው። ምንም እየከበደ የሚከብድ ቢመስሉም ግን ሁለቱንም ጊዜ ሰጥቶ በመሞከር በመስራት በሁለቱም መልዕክት ለማስተላለፍ በሁለቱም ለማስተማር ነው እንግዲህ የሚሞክረው። ከመናወርቅን ነው ነገር ብዙ ወደው ሰምናርቲያል በሚ መጠሪያ ምነው አሁን መስከረም የሚወጣው እንዳልኩ። በዛ በተጨማሪ ደግሞ በጣም ጥሩ መልዕክት ነው ያለው የምር የልቤን ነገር ነው የጻፉት እ በግለሰብ ደረጃ አንዳንድ ኢትዮጵያዊ የሚሰማኝን ሀሳብ የጻፉት። ስለዚህ እሱን አድማጮች እንዲያንዳምጡልኝ ያጉታለ ማለት ነው ህብር ተሞልቶ የነገሰን በታሪክ ማማ ላይ

ምን በታሪክ ማማ ላይ መለስ ብዬ ሳልጎበኛው ማንነት ሳላይ ለሀገሬ ሰው ባይተዋር ለታሪኬ እንግዳ በንኩበት ባደግኩበት የኔ ባልኩት ጓዳ እንደራሱ ሆን ያልቻለ መሰረቱን ያጣ ለሰብ ልክበር የሚልከሩብ ምህር ቢንያም አበባው ለሙዚቃ ምርጫው በጋቢና አድማጮች ስም እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በቅማንትና በአማራ መካከል ተከስቶ የነበረውን ግጭት ለመፍታት ውይይት ተካሂዷል ትለናለች የባህር ዳሯ ዘጋቢያችን አስቴር ምስጋናው በተከታዩ ዘገባ። በማዕከላዊ ጎንደር ዞን የታች አርማጮ ወረዳ በብዛት የአማራ ተወላጆች የሚኖርበት አካባቢ ነው ይላሉ የወረዳው አስተዳዳሪ አቶ ገስጽ አሳምናቸው። ከወራት በፊት ታዲያ እኩይ ተልዕኮ ያላቸው ኃይሎች አካባቢውን ሲበጠብጡት የታች አርማጮ ሕዝብም በስጋት አካባቢውን ለቆ እንዲሄድ ግን ተገዶ እንደነበር ይናገራሉ። የከፋ ችግርም አላጋጠመም። በሁለቱም ወገን ያን ያህል የደም መፋሰስም አላጋጠመም የነበረው የቀበሌዎቻችን የእርቀ ሰላም መድረክ ማጠቃለያ መድረክ የወረዳ የሁለት ወረዳዎች የማጠቃለያ መድረክ አድርገን ነው የእርቀ ሰላም መድረክ ይወሰድና ከዞን ደረጃ ሲካሄድ ከነበረው የእርቀ ሰላም መድረክም ለየት የሚያደርገው ይሄ ዞን ላይ የሚሳተፉ ከተለያዩ ቀበሌዎች በጣም ውሱን ውሱን ሰዎች ናቸው። ህብረተሰቡም ጥያቄ ነበር እኛ ሁለት ወረዳዎች ተገናኝተን እርቅ አልፈጸምም። ስለዚህ ሁለት ወረዳዎች ተገናኝተን መታረቅ አለብን በሚል የተለያዩ መድረኮችን ቀበሌ ላይ ስንፈጥር ያነሱ ስለነበረ ሀሳቡን ተገኝስ ስለሆነ ነው። በዛ ምክንያት ያው እንድናደርግ ተገደናል ማለት ነው። ከዚህ በፊት ሲካሄዱ የነበሩ የዕርቀ ሰላም መድረኮች ይነሱ የነበረው ሀሳቦች ትንሻከር ይሉ ነበረ። ትላንት ግን ስላለፈው ነገር ትተን፣ ስለወደፊቱ ተመልክተን አስበን፣ በርቀት አይደን መታረቅ፣ መግባባት፣ ችግሮቻችን በጋራ መቅረፍ አለብን። አቶ ንጉስ ማለደ የላይ አርማጭሆ ወረዳ አስተዳዳሪ ናቸው። በዚህ ወረዳ የቅማንት ማህበረሰብ ተወላጆች በብዛት ይገኙበታል። ባለፉት ወራት በአካባቢው አለመረጋጋት ተከስቶ የነበረ ሲሆን አሁን በማህበረሰቡ ጥያቄ የሻከረ ግንኙነትን ወደ ልብ ለልብ ግንኙነት ለመመለስ የዕርቀ ሰላም መድረክ አዘጋጅተናል ይላሉ። ቡድኖቹና በግለሰቦች በተፈጠረ ቅራኔ ህዝቡ መገናኘት አልቻለም ነበር። የነበረው የልብ ከልብ ግንኙነት ስላልነበረ የነበረው በወደፊት ያሉ ፍርሻዎች ሲለመሰውና የትናንት ቅራኔዎችን ስሰት ለነገ ማሰብ የሚቻልበት ደረጃ ላይ በርካታ ሰው ማግኘት እንችላለን፣ በሚል በሁሉም ቀበሌዎቻችንን ከለትም ወደ ሰላሳ ስምንት ቀበሌ ላይ ያሉ አርአደቦችን፣ የሃይማኖት አባቶችን፣ ወጣቶችን፣ ሴቶችን እና የወረዳ አመራሮችን ከኛም ወደበሰላሳ አንድ ቀበሌ እኚህን አሁን የጠቀስልሽን ዜጎች በመያዝ በጋራ የእርቀ ሰላም ፕሮግራም አካሄደ። አብሮ የተዋለዱ ነው። አብሮ የበላ የጠጣ ማህበረሰብ ስለሆነ ይህን ማህበረሰብ ማገናኘት የግድ ነው በሚል ደረጃ ላይ ትላልቅ ሁለት ወረዳዎች ከዛ በፊት የነበረ ዞላዊ ነው የነበረ ግን በሁለት ወረዳዎች መካከል ይጠየቁ የነበሩ ጥያቄዎች ነበር የነበሩት። ለምንድን ነው ወርቃ ሰላም አታደርጉልን? በሚል ደረጃ ላይ በዛ ብሎ አባደሮች ለሰፊውን ማህበረሰብ በሁለት ወረዳዎች መካከል ስም እንዲደረግ የተፈለገው ማለት ነው። ሁለቱ የወረዳ አስተዳዳሪዎች እንደሚናገሩት በትላንትና እውነት የእርቀ ሰላም መድረኩ የተዘጋጀው በሁለቱ ህዝቦች መካከል ተሰግስገው ያሉ የጥፋት ኃይሎችን በጋራ ህግ ፊት ለማቅረብ እንዲያመች ነው ይላሉ። ዞሮ ዞሮ በህዝቦች መካከል አይደለም ግጭቱ። በህዝብ ውስጥ ያሉ ቡድኖች አሉ፣ ግለሰቦች፣ በአማራውም በቅማንቱም። እነዛ በመካከል ሁለቱን ወገን እንዳይቀራረብ አድርገዋል። የእርቀ ሰላም መድረኩም አንዱ ይጠቅመናል ብለን ያሰብነው ነገር በተለይ እነዚህ ጥፋተኞቹ በህዝብ ስር ውስጥ በህዝብ ውስጥ ነው ያሉት። ህዝቡ ላይ ሚኖርበት አካባቢ ነው ያለው ህብረተ ሰው መታረቅ ሲጀምር፣ መግባባት ሲጀምር ጥፋተኛውን አጋልጦ የመስጠት ብሉ በጣም ይሰፋል። ስለዚህ መንግስትም ያንን መሰር አሁንም እየሰራ ያለ ስራ አለ፣ ህግ የማስከበር ተግባር። እሱን የበለጠ ውጤታማ ለማድረግ ደግሞ በህዝቦች መካከል ያለውን ቅራኔ የፈጡ ሁለቱ ወንድማማች ህዝቦች አንድ ሆነው አንድ ነገር መናገር ሲጀምሩ ጥፋተኛ ነበር እሱንም አጋልጦ ይሰጣል። በሁለታችን መካከል ያሉ ይህ ስራ የሚሰሩ ህገ ወጦችንም አጋልጦ መስጠት ያለብን በሚል በሃይማኖት አባቶች የመጨረሻ በሃይማኖታዊ ስርአትን ተከትሎ የእርቅ መድረኩን በዛ መንገድ ያቀርበኛል። በምዕራብና በማዕከላዊ ጎንደር ዞኖች ከ60 ሺህ በላይ ተፈናቃዮች የሚገኙ ሲሆን በቅርቡ በዞንና በወረዳ ደረጃ የክልል ከፍተኛ አመራሮች በተገኙበት የእርቀ ሰላም መድረክ መካሄዱንና ከ36 ሺህ በላይ ዜጎች ከመጠለያ ጣቢያ ወጥተው ወደ ቀድሞ ቀያቸው መመለሳቸውን የክልሉ አደጋ መከላከልና ምግብ ዋስትና ማስተባበሪያ ፕሮግራም በቅርቡ መግለጹ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አድማጮች እንግዲህ የዛሬው የጋቢና ቪዮ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦ አምሃሪክ፣ በትዊተር እንዲሁ ሀሽታግ ጋቢና ቪኦን በመጠቀም አስተያየታችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው ጽዮን ግርማና ሀብታሙ ስዩም ነበርን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ ነው። ጉዟችሁ የሰመረ ይሁን እያልን በጀመርነው ሙዚቃ እንሰናበታለን። መልካም ምሽት፣ በነገው ጉዞ እንገናኝ።